ንብ ሊሽናቪፖ አማሪኒያ ኤትፒስካ ስፕሮክ በዚህ የሬዲዮ ፕሮግራም በኡብሳላ ከተማ እንዲሁም በአጠቃላይ በስዊድን የምንኖር ኢትዮጵያውያን ማህበረሰብ አባላት በቂ መረጃዎችን በቋንቋችን የምናገኝበት እንዲሆን የሚሰራ በመሆኑ ከዚህ በኋላ በሚኖሩም ጊዜያቶች በሙሉ በጥሩ እቅድ የተለያዩ ጠቃሚ መረጃዎችን ለማቅረብ እንሞክራለን። መረጃዎቹ አዳዲስ የሀገር አቀፍ ይዘቶች ያላቸው እንዲሆኑ እንዲሁም በእለት ተዕለት ሕይወታችን ሊያግዙን የሚችሉ መረጃዎችን የምናቀርብበት ነው የሚሆነው። እርስ በርስ የምንማማርበት በኑሯችንም የሚያግዙንን ሀሳቦች እርስ በርስ የምንካፈልበት መንገድ እንዲሆን እንጠራለን እና እናንተም አድማጮቻችን የዚህ ዓላማ ተሳታፊ እንድትሆኑ ስለምንፈልግ ሀሳባችሁን በማካፈል ትረዱናላችሁ። ሁሉንም የሬዲዮ ፕሮግራሞቻችንን ለማዳመጥ ከፈለጋችሁ ሲዩ ድረገጽ ላይ ወይም ዌብሲዳ ላይ ሲዩ ኡፕሳላ ዶት ኤስኢ ስላሽ ሬዲዮ ብላችሁ አማርኛ የሚለውን ቋንቋ መርጣችሁ ማድመጥ ትችላላችሁ። ሲኢ ኡፕሳላ ዶት ኤስኢ ስላሽ ሬዲዮ ብላችሁ ማግኘት ትችላላችሁ። እንዲሁም በስልክ ሀሳባችሁን መግለጽ የምትፈልጉ ካላችሁ በሲዩ ቢሮ ስልክ ቁጥር 018694580 ላይ መደወል ትችላላችሁ። 018694580። በዚህ ስትደውሉ ግን በአማርኛ ሳይሆን በስዊድንኛ ነው ማናገር የምችሉት ወይም ሀሳባችሁን መግለጽ የምችሉት። ከዚህም በተጨማሪ በኢሜይል አድራሻችን ሀሳባችሁን ማጋራት የምትፈልጉ ካላችሁ ራዲዮ ዶት አርዩ አት ኤስኢ ኡፕሳላ ዶት ኤስኢ ብላችሁ ብትልኩልን ይደርሰናል። በኢሜይል አድራሻችን ራዲዮ ዶት አር አይ ዩ አት ኤስ ኢ ኡፕሳላ አንድ ቃል ነው። ኤስ ኢ ኡፕሳላ ዶት ኤስ ኢ ብላችሁ ላኩልን። የፌስቡክ ገጻችንንም ላይክ በማድረግ ዘውትር የምናስተላልፈውን ፕሮግራማችንን በቀላሉ መከታተል ትችላላችሁ። ይህ በየሳምንቱ እሁድ ከ17 ከ30 እስከ 1800 የምንሰደው የአማርኛ ፕሮግራማችን ነው። የሲዩ ዜና ሲዩ በ17 ኦገስት የስቲሪልስ ወይም የቦርድ ዳይሬክተሮች ስብሰባ ከስዊዲሽ ፈረኒ ከሚባሉት ጋር አድርጓል። በ18 ኦገስት በግሩፕ ዲስካሽን ለማድረግ ስለ ካልቸር ናይት ተብሎ ስለሚደረገው በዓል ስብሰባ አካሂደዋል። በ18 ኦገስት የሲዩ ስቲሪስ ቦርድ ተገኝቶ ስብሰባውን አካሂደዋል። በ23 ኦገስት የሲዩ ስለ ሴንቴክኒክ ወይም ስለ ሴል ላይ እንዴት ፕሮግራም እንደሚሠራ ትምህርት ተሰጡ ውሏል። በፕሮግራሙ ላይ የሚሆነው በቀኑ ፕሮግራም ላይ ይሆናል ተብሎ የሚታሰበውም የሲዩ ውድፈር አንድ ሁለት ደቂቃ ይናገራል። ልዩ ልዩ ሙዚቃዎች ከዛ በኋላ ይታያሉ። ከዛ ወዲያ የፐርሺያን ሙዚቃ፣ የኢትዮጵያ ካፌ እንዴት እንደሚጠጣ እና የካፌ በዓል እንዴት እንደሚከበር የቲ የሻይ በዓል ፍሮም ኢራን ከአረብ ከፓለስታይን ቡና እንዴት እንደሚጠጣ፣ ሌላ ደግሞ ፎልክ ዳንስ ከቦሊቪያ አፋር ቬነር ፎልክ ዳንስ ፍሮም አፋር ያሳያሉ። እንደገና ሳጠናቀቀው በሚደረገው መሀል ላይ የኢትዮጵያ ካፌ የኢትዮጵያ ካፌ በዓል እንዴት እንደሚፈላ ያሳያሉ። ከዛ በኋላ የኢራን ሻይ እንዴት እንደሚፈላ ያሳያሉ። የአረብ ሀገር ካፌ እንዴት እንደሚሰራ ያሳያሉ። ከለቡ ከቦሊቪያ የመጡ ይደንሳሉ። ከአፋር የመጡ አፋሮች ዳንስ ያሳያሉ። በዚህ አይነት የቀኑ ኮምፔንሲየር ወይም የስብሰባው ኮምፔንሲየር ናጂያ እና ነቢያት ይሆናሉ። ከሆለር ቲደን እና በዚሁ የፕሮግራሙ ይመራል ሲል ሲሁ ያስታውቀዋል። የውሳላ ዜና በውሳላ ውስጥ በኦገስት 19 ድረስ በኮሮኖ የተያዙት 3731 ሲሆኑ ከነኝም ውስጥ የሞቱት 236 ናቸው። በኡብሳላ ውስጥ ከኦገስት 19 ጀምሮ ቶታል አንታል ቶታል የታመሙት 3761 ሲሆኑ 236ቱ ሞተዋል። በዚህም ውስጥ በአሁን ጊዜ አስቸኳይ ሕክምና እንደ ደጋቸው የሚደረጉ የሉም። በሐኪም ቤቱ ግን የተኙ 13 ሰዎች አሉ። በኡብሳላ በአሁኑ ጊዜ የኮሮና በሽታ በጣም እያነሰ መሄዱን የውሳላ ኮሙን አስታውቋል። የሀገሪቷ ዜና ኢንፍሉዌንሳ በአሁኑ ጊዜ ከኮሮና በሽታ በኋላ ተመልሶ ይመጣል ተብሎ ተፈርተዋል። ይኸውም ኢንፍሉዌንሳ ከዚህ ከክሮኖ ጋር በሚመጣበት ጊዜ ለመለየት አስቸጋሪ በመሆኑ እና በዚህ በሽታ ብዙ ሰው ስለሚታመም አስቸጋሪ ተሆኑ ሆኖ ይጠበቃል ሲል የሕዝብ ጤና ጥበቃ መስሪያ ቤት አስታውቋል። የክሮኖ ሌጌ በአሁኑ ጊዜ በስዊድን በአገሪቷ በሙሉ አምስት ሺህ ስምንት መቶ ሁለት ሰው ሞቷል። በዚህም ውስጥ 19265 ይቅርታ በዚህም ውስጥ የሞቱት 2625 ሴቶች ሲሆኑ 3177 ወንዶች ናቸው። 85 ሰዎች በተመርምረው የኮቤ ቴስት ተመርምረው ፖዘቲቭ ሆኖባቸዋል። ከእነሱም ውስጥ 2553ቱ በሕክምና ላይ ይገኛሉ። ከዚህ ቀጥሎ እስካሁን ድረስ ከእንግዲህ ወዲያ መንግስት ባወጣው ህግ መሰረት ከአምሳ ሰው በላይ መሰብሰብ ክልክል ነው። በሽማግሌዎች በሚኖሩበት ቤት ሄዶ መጠየቅም አሁንም እንደተከለከለ ነው። ሽማግሌዎችና የታመሙ ሰዎች በትንሽ ምንም አይነት ትኩሳትም ምንም ቢያገኛቸው ቤታቸው እንዲቆዩ ይጠይቃል። በሚሄዱበት ጊዜ እርቀቶን ጠብቀው እንዲሄዱ በዚሁ ይጠይቃል። ከዚህ በኋላ እጅዎን መታጠብ ንጽሕና መጠበቅ፣ በተለይ በሰባ አመት በላይ ያለ ይህን እንዲያከብሩ መንግስት ያስታውቃል። በዚህ ዜናችን ይተጋገራል። አብራችሁን ቆዩ። ዜናውን ያን በኩላችሁ እኔ መሸሻ ነኝ። በሚቀጥለው ፕሮግራም እስክንገናኝ ድረስ ደህና ሰንብቱ። ደህና ቆዩ።

Când că a gărit când mi să mă-nichin așa Mărcatul să fără-n Câla, câla, câl băie Hai, te-aș măcegări Ne lana, te da We ghe-ne m-a du ባሉበት አገር አበሾች ሲባሉ ሲሰበሰቡማ ሲደምቅ ጨዋታቸው አንቺ ነሻው ሸገር ትልቁ አርስታቸው ጤፍ እንኳን ባይገኝ በማሽላ እንጀራ የአገር ቀሚስ ለብሳ እህታችን ብትኖራ በነጭ ባረብ አገር ቢሆን መኖሯቸው ኢትዮጵያ ማየት ነው ትልቁ ህማቸው። ሀገር ከመንደር ላይ ደስታ ነው የሚሰማኝ፣ ገና ሳየ መርካቶ ሰፈርን ችላ ችላትበይ አይተሽ መቸገር ሌላናት የለኝም ካንቺ ሌላ ውቢቷ ሀገሬ። Nobody can fix it up. Nobody can bring peace up. Africans are laid out while them love them green land. Who gonna be them for this one? I last one out the peace? It's and plan somebody calling us a refugee. love, I go for this Baba. Cause the people living there. I can't wait to like, see my hood. Feel like it's not too there Only local let me live peace a Zion. I wish should a paradise in a pizza town. But make a the commander. semani gena sae mercato se feren tilla tilla dei ai tesh ma che to hadere era i'm